ትናንት ምሽት ባስተላለፍ ነው የሳምንቱ የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ለአድማጮች ጥያቄ መልስ የሰጡት። በዚህ ተከታይ ክፍልም ለአድማጮች ጥያቄዎች መልስ የሚሰጡልን በወታደራዊ አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስቴር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ እንደዚሁም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በአገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን፣ አሁንስ አዲስ አስተዳደር አለ ቢነሳ ምን ይመስሎታል? እኔ መቆየት አለበት የሚል አቋም ያለኝ አሁንም ይህን ያልኩበት ምክንያት ምንድን ነው? ጥያቄው ጠቅላይ ሚኒስተር መሾምና ያለመሾም አልነበረም። ጠቅላይ ሚኒስተር መቀየርና ያለመቀየር አልነበረም። ጥያቄው በረዥም ጊዜ የሚፈቱና በአጭር ጊዜ የሚፈቱ ጥያቄዎች ነው ያሉት። በጣም ሰፊ ውስብስብ፣ በየጊዜው ህዝብ ጋር ውይይት ነው ያስፈልጋቸው መንግስትም ቆም ብሎ ማሰብ ያለበት፣ ማስተካከል ያለበት ችግሮች አሉ ገና ያልተፈቱ ማለት ነው። ስለዚህ ይሄንን በሆነበት ሁኔታ ጠቅላይ ሚኒስትሩ ተሽሟል እና ችግሮች ይፈታሉ የሚል እምነት ካለ በጣም ስህተት ነው የሚሆነው። ይሄ ጅምር ነው ለመስተካከል ጅምር ተጀምሯል። ግቡ እስኪመጣ ድረስ ግን መጠበቅ ያለብን ይመስለኛል። እኔ ይሄን ስል አስቸኳይ ጊዜ አዋጅ በሀገሪቱ ተጽዕኖ የለውም፣ ምንም አይነት ተጽዕኖ የለም፣ ተጽዕኖ የለውም አይደለም እያልከ ያለው ተጽዕኖ ይኖረዋል ነገር ግን ሊከሰት ከሚችለው ችግር በላይ ተጽዕኖ ሊፈጥርብን ይችላል ብዬ አላስብም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህዝብ ተራቢ መተካትና ለመተካት አልነበረም ጥያቄው። አቶ ገብረ መድን አያይዘው ምናልባት ሻለቃ የሚመልሱልኝ ጥያቄ ምንድን ነው? እንደው የአድማጮችን ጊዜ አልሻማና፣ እኔ እነኝህ ጥያቄዎች የህዝቡ ጥያቄዎች የቆዩ ጥያቄዎች ናቸው። የፖለቲካ ታጋዮች ህዝቡ ጥያቄው በጊዜ ስላልተመለሰለት ነው አንዳንድ ቦታ ላይ እርምጃውን ወደ አመፅ የለወጠው ይላሉ። የሚነሱ ጥያቄዎች አላግባብ በተወሰኑ አካባቢዎች የሀብት ማካበትና በብዛት ደግሞ አንዳንድ አካባቢዎች ጋር የህዝብ መራቆትና ድህነት በጣም የለየለት መንግስትም ያመነው ሙስና እና የስልጣን ብልግና የተወሰነ ሀይል ብቻ ፖለቲካውን ጨምድዶ ይዞ ሌሎችን ያለማሳተፍ ይሄ ነው። ቀደም ብሎ ከ2015 ጀምሮ ሲቀርብ የነበረው ጥያቄ ይሄ ነው። ደግሞ ተንከባሎ ለዚህ ቀውስ ሁሉንም ያበቃውና መንግስት መቼ ነው የህዝብን ጥያቄ የሚመልሰው? በአስቸኳይ ጊዜ አዋጅ ከማስቆም ይልቅ ምናልባት አቶ ገብረ መድን ጋር ልቆይ። ባጭሩ የህዝብ ጥያቄዎችን በጊዜው ስላልተፈቱ ነው የሚለው ሊያስማማን ይችላል። ግን ከትክክል የመልካም አስተዳደር ችግሮች፣ የሙስና እና የደህንነት ጥያቄዎች ናቸው። የስልጣን ብልግና ችግር ነው ብለን ዝም ብለን ዘግተነው የምናልፍ አይመስለኝም። እኔ ሳየው በትክክል የተንከባለሉ የተንከባለሉ የተንከባለሉ የመጡ ችግሮች፣ በጣም ሰፊ ችግሮች አሉ። የህዝ ችግሮች አሉ። ግን ምናልባት መንግስት የፈጠረው ችግር እንዳለ ሆኖ ጥያቄ አቀራረባችንም ራሳችን የፈጠርነው ወይም ደግሞ ህዝብን በራሱ የጥያቄ አጠያየቅ አግባብም ምናልባት እኔ ወጣ ያለ ይመስለኛል ካካሄዱ ችግር ሲኖር በተገቢው መንገድ ጥያቄውን አቅርበ መመለስ ካልተቻለ ሌላ አማራጭ መፈለግ ሊኖር ይችላል። በትክክል የህዝብ ሀብት ማውደም ነው ወይ መፍትሄው ሊሆን የሚችለው? ቃል ሌላ ችግር ነው ሊሆን የሚችለው። ኤንወይ በችግሮቹ እኔ የምስማማለሁ፣ ግን በአጭሩ ጊዜ አሁን በዚህ በዚህ አስቸኳይ ጊዜ አዋጅ ይፈታሉ ወይ? ሁሉም አይፈት፣ ግን ቅድሚያ ሊሰጣቸው የሚገቡ በአጭር ጊዜ ሊፈቱ የሚችሉ ችግሮች ግን አሉ። በተለይ የመልካም አስተዳደር ችግሮች ብለን ነጥለን የምናያቸው ቀላል የሚባሉ በተገቢው በተለይ የሰርቪስ ጥያቄዎችን የስልጣን ብልግና የምንለውን በተወሰነ መልኩ ሊስተካከል የሚችልበትን መንገድ ሊኖር ይችላል። በሂደት ግን የእስር ጊዜ የረዥም ጊዜ ብሎ መንግስት ለይቶ የሚመልሳቸው ነገሮች ይችላሉ። እና ይሄን ገና ለመረጋጋት አንድ መፍትሄ ሊሆን ይችላል ብዬ ነው የምወስደው እንጂ በአስቸኳይ ጊዜ አዋጅ ችግሮች እስኪፈቱ መቆየት አለበት። ሙሉ በሙሉ አይደለም እያልኩ ያለ ግን ቅድሚያ ሊሰጠው የሚገባ ችግር ተፈቶ በጊዜው መስተካከል አለበት። አመሰግናለሁ። በዚህ ላይ አስተያየቶን ስጡን እና ሻለቃ ዳዊት፣ ወደ ቀጣይ ጥያቄ እንሄዳለን። አጠያየቅ ሲባል አሁን አቶ ገብረመድን አጠያየቅ የኢትዮጵያ ሕዝብ መጠየቅ ያለበት ተንበርክኮ እባክህን መንግስት ይሄን ስጠኝ ይህን ስጠኝ እያለ ከየቤቱ ተቀምጦ ካለመነ በስተቀረ ሜዳ ላይ ወጥቶ በየቦታው እየዘመረ እየጨፈረ እየተቆጣ ድምፁን ማሰማት የለበትም፣ የስራ አቆም ማቆም የለበትም፣ መገዛት አለበት፣ የሚነገረውን ነገር ማድረግ አለበት ነው። ይሄ ደግሞ ዴሞክራሲ አይደለም። አጠያየቁ የዴሞክራሲ አጠያየቅ ይሄ አይደለም። ህዝቡ የጠየቀው በተለየ መልክ ነው። መብትን ያስጠበቀው በሚገባ ወጥቶ ተሰልፎ ህዝብ በሚመስለው መንገድ ጣውና ብሶትን አሰምቷል። ንበርክኮ አይንበረከክም። የራሱ መንግስት ነው ከተባለ አይለምንም። ምንም ይህን መንግስት መብት ነው ይጠይቃል። መሳሪያ ሳይዝ በሰላማዊ መንገድ ተሰልፈው የመጠየቅ መብት አለ። ይህን ነው ዋና መሰረቱ። ጠቅላላ ኢትዮጵያ ውስጥ ያለው ችግር መሰረት ይሄ ነው። ሌላው ህዝብ ሁለተኛ ዜጋ ሆኖ መታየቱ ነው። ሌላው የኢኮኖሚ ጥያቄ፣ የሙስና ጥያቄ፣ የሰላም ጥያቄ፣ ሁሉም ከዚህ ጋር የተያያዘ ነው። መጀመሪያ የኢትዮጵያ ህዝብ እኩል ዜጋ ሆኖ በእኩልነት ለመተዳደር እስካልቻለ ድረስ አንዱ ህዝብ ሁለተኛ ዜጋ ሆኖ አንደኛው አንደኛ የተመራጭ ዜጋ ሆኖ የሚታይበት ሁኔታ እስካለ ድረስ ኢትዮጵያ ውስጥ ሰላም አይፈጠርም። አዲሱ ጠቅላይ ሚኒስትር ያብዩ ይሄንን ነው መጀመሪያ አድሬስ ማድረግ ያለበት። ማውጣት ያለበት ፖሊሲ ሁሉ ሁሉን ሊያስተካክል የሚችል እኩል መብት፣ እኩል ህግ፣ እኩል ፍትህ፣ እኩል ነጻነት ሲኖር ብቻ ነው ኢትዮጵያ ውስጥ ሰላም የሚኖረው። የሰላም ጥያቄ የኢኮኖሚ ጥያቄ የመሰዳደር ጥያቄ ሁሉ መሰረቱ በኢትዮጵያ ውስጥ ያለው ዛሬ ይሄ ነው እና ስለዚህ አዋጁ መነሳት ካልተነሳ ደግሞ ለጠቅላይ ሚኒስትር አብይ ከባድ ችግር ይፈጥርበታል። ምክንያቱም የህዝቡ ጥያቄ በመሰረቱ ህዝቡ አማራ፣ ኦሮሞ ሳይባል በጠቅላላው ቲፒኤል ብቻ ነው ያላደረገለት። ይህም በግልጽ ያሳያል አቋማቸውን በቲፒኤል በኩል ያለውን አቋም። ሌላው ህዝቡ ግን በእልታ በሆታ ተቀብሎታል። ለምንድነው የተቀበለው? ይህን አይነት ነገር አስቸኳይ በአስቸኳይ በመወሰድ ያለባቸው እስረኛ ማስፈታት፣ አዋጁን መሻር። ሌላ ደግሞ የሚቀጥሉ የረጅም ጊዜ እቅዶች አሉ። ከዚህ መጀመር አለበት። ከዛ ማንዴት አግኝቷል፣ ከአማራው፣ ከኦሮሞ፣ ከአብዛኛው የደቡብ ማንዴት አግኘዋል። የተቀመጠው ደግሞ መለስ ዜናዊ በአመቻቸው ስልጣን ላይ ስለሆነ ስልጣን አለው ድጋፍ አለው። ስለዚህ በአስቸኳይ ይህን የመሳሰሉ እርምጃዎች መውሰድ አለባቸው ነው የምለው፣ ሰላም እንዲኖርና የኢትዮጵያ ሕዝብ ወደ ሌላ የኢኮኖሚና ወደ ሌላ ውስጥ የታለመ ህልም ውስጥ ለመግባት እንዲቻል። አመሰግናለሁ። ሻለቃ ዳዊት፣ አቶ ገብረ መድህን የአስቸኳይ ጊዜ አዋ ትግራይ ውስጥም ይተገበራል አይደለም እንዴ? ያልታወጅበት ቦታ ያለ የለም። በሀገር ደረጃ ይሄ እዚህ ቦታ ላይ ተብሎ የተለየ እኔ፣ ሁሉም ኢትዮጵያውያን እኩል የሚተዳደሩበት በአንድነት ሀገራቸው የሚያሳድጉበት እኩል የሆነ ኢኮኖሚያዊ ዲሞክራሲያዊ የሆነ መብት የሚያገኙበት ሀገር ነው መገንባት ያለብን። በዚህ አይነት አግባ ችግሮች አሉ። ችግሮቹ መፈታት አለባቸው። እኩል መኖር አለብን ነው። ምናልባት ግን የትግራይ ህዝብ እኔ ብዙ ጊዜ እንደውም እዚህ ላይ መወያየት ካለብን መጥቶ ማየት ነው። በትክክል የት ላይ ነው ያለው? ምን አይነት ሁኔታ ላይ ነው ያለው? ከሌሎች ኢትዮጵያውያን የተለየ ያገኘው ነገር አለ ወይ የሚለው በትክክል መታየት ያለ ይመስለኛል። በትክክል እዚህ ላይ መግባባት አለብን። ሌላው ተጠቃሚ፣ ሌላው ተጎጂ አድርገን የምናስብ ከሆነ ሀገሪቱ አሁንም ችግር ውስጥ ነው የምንቀታት። እዚህ ላይ መስማማት አለብን። ሌሎች ኢትዮጵያውያን ወንድሞቹ እንደሚያገኙት ሁሉ እኩል ተጠቃሚ ነው በጥቅም ከሆነ ጉዳትም ካለ እኩል እየተጎዳ ነው የሚል አቋም ያለ እዚህ ላይ ምናልባት ኢትዮጵያ ውስጥ ያለ ሰው ምናልባት የትግራይ ሁኔታን አይቶ ሊገነዘቡ የሚችል ይመስለኛል ወደ አንድ ጎትተን ከወሰድ ነው አደጋ ነው የሚሆነው እኔ የሁሉም ኢትዮጵያውያን ጥያቄ የትግራይ ህዝብም ጥያቄ ነው ብዬ ነው የምወስደው በጥያቄ ደረጃ ግን ያጠያየቁ ሁኔታ ምናልባት ሊለያ ይችል ይሆናል እሺ አመሰግናለሁ። አመሰግናለሁ፣ እደግፋለሁ። እኔ በዚህ መልክ እንዲታይ አለ የምንፈልገው በጠቅላላው የትግራይን ህዝብ ማውቃለሁ፣ ትግራይም ሰርቻለሁኝ። በጣም የማከብረው የማደንቀው ህዝብ ነው እና በብዙ ችግር ላይ እንዳለ እናውቃለን። ነገር ግን አስተዳደሩና መንግስቱ በቲፒኤልኤፍ አመራር በኩል የሚሰጠው አስተያየትና መንፈሱ ጠቅላላ ያንን ነው የማንጸባርቀው እኔ፣ እንጂ በትግራይ ህዝብ በኩል ያለውን ችግር የህዝቡም ደግሞ ስሜት በአጠቃላይ ይሄ እንዳልሆነ እረዳለሁኝ። ይሄንን ለማለት አይደለም ሀሳቤ። እሺ፣ አመሰግናለሁ ሻለቃ። ስለ ማስተካከያው አድማጮቻችን ለጥያቄዎቻችሁ መልስ እየሰጡ ያሉት በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረመድህን መዝገበና፣ በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን በኢትዮጵያና በሌላው ዓለም ፖለቲካ ላይ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ወደ ቀጣይ ጥያቄ እንሄዳለን። ሰላም ቪዎች ለጥያቄው መልስ ይችን ጥያቄ ልኬላቸዋለሁ። ዶክተር አብይ ከተመረጠ በኋላ ኢህአዴግ ይዳከማል ወይስ ጊዜ አግኝቶ በዶክተር አብይ ችግሩን ፋታ ሰጥቶት ወደ ነበረበት ይመለሳል? ይህም ስል ዶክተር አብይ ለሀያ ሰባት አመት በኢህአዴግ ውስጥ ከሚሊቴሪ እስከ ደህንነት ያገለገለ ሲሆን ወደ ጠቅላይ ሚኒስትርነት እንዲመጣ የተደረገው ኢህአዴግ ራሱን በስልጣን ለማቆየት ያደረገው ስልት አለመሆኑ ምን ማረጋገጫለሁ? አመሰግናለሁ። ይልማ ከመነሶታ እሺ፣ አቶ ይልማን እናመሰግናለን። አቶ ገብረ መድን፣ አመሰግናለሁ። ምናልባት እኔ እዚህ ላይ መሆን ያለበት አንድ ሰው ቦታው ስለተካ ለውጥ ይመጣል አይመጣም ብሎ ለመፈረጅ አስቸጋሪ ነው የሚሆነው ይሄ ነው ወስደው። ምክንያቱም በድምር ውጤት ነው እንጂ የአንድ ሀገር ለውጥ ሊመጣ የሚችለው ወይም ደግሞ ችግሮች ሊፈቱ የሚችሉት ጠቅላይ ሚኒስትሩ ስለተቀየረ ብቻውን የተፈጠሩ ችግሮችን ሙሉ በሙሉ ይፈታቸዋል የሚል እምነት የለኝም። የራሱ የሆነ አስተዋጽኦ ይኖረዋል እንደ ግለሰብ። ነገር ግን የሀገር ችግሮች የሀገራችን ችግሮች በሙሉ ጠቅላይ ሚኒስትሩ ይፈታቸዋል የሚል አቋም ግን የለኝም። እዚህ ላይ ለመስጠት ከሆነ ይዳከማል ወይ ይጠነክራል ወይ የሚለው ይሄ በሂደት የምናየው ነገር ነው የሚሆነው። ለእኔ ግን ምናልባት ካለው ካለው አካሄድ እና አሁን ራሱን ለመለወጥ እያደረገው ካለ ዝግጁነት ምናልባት ለውጥ ሊመጣ ይችላል። የነበረውን ድክመት አሻሽሎ ወደ ትክክለኛው መንገድ ሊገባ ይችላል የሚል ግምት ነው ያለኝ። በግምት ደረጃ ግን በሂደት የሚታይ ጉዳይ ነው የሚሆነው። በንግግራቸውም ጠቅላይ ሚኒስትር ሲያብራሩ ሰምተን ከሆነ በጣም ብዙ ነገሮችን መስተካከል እንዳለባቸው አብራርተዋል። ነገር ግን እነዚህ በቃል የተነገረው ነገሮችን በተግባር አወርዶ መቀየርና ያለ መቀየር ግን ጊዜ የሚወስድም የራሱ ሂደትም የሚፈልግ የብዙ ሰዎች ድምር ውጤትም የሚፈልግ እንጂ በተወሰነ በግለሰብ ላይ የተንጠለጠለ አይደለም ብዬ ነው የምወስደው። ኢህአዴግ ራሱን ስልጣን ላይ ለማቆየት አይደለም ወይ የሚለው ምናልባት ይሄ ከግምት ውጭ አናውቅም። ምንም እኔ ራሴ አሁን ለማቆየት ፈልጎ ነው ወይስ በትክክል ምርጫው ህጋዊ ስለነበረ ነው የሚለው ከሰማ ነው ድረስ በሚዲያ እስካየነው ድረስ ግን አካሄዱ ሰላማዊ እና ሕጉን የጠበቀ የድርጅቱን ደንብ ጠብቆ ምርጫ ያካሄደበት ሁኔታ ነው ያለው። ስለዚህ ራሱን ለማዳከም አይፈልግም። የትኛውም ጊዜ እዚህ ላይ ምናልባት ግምት መስጠት ካልሆነ በቀር ትክክለኛ ይጠነክራል፣ ይደክማል የሚለውን ነገርም በሂደት የሚታይ ነገር ነው። አመሰግናለሁ ሻለቃ። ሌላ ጥያቄ ላክልና አያይዘው ሊመልሱልኝ ይችላሉ። አቶ ተስፋዬ አበበ በኢሜይል በላኩልን ጥያቄ አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ኃላፊና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር የሚመረጠው ጠቅላይ ሚኒስትር የቡድን አመራር ኮሌክቲቭ ሊደርሺፕ ነው የሚሰጠው፣ ሲሉ ከሁለት ሳምንታት በፊት ለጋዜጠኞች መግለጫ ሰጥተው ነበር። የቡድን አመራር እንደ ጠቅላይ ሚኒስትር ህገ መንግስታዊ ነውን ይላሉ። እና አያይዘው ቶይልማ ከጠየቁት ጋር አያይዘው ጠቅላይ ሚኒስትር አብይ አህመድ ድርጅቱ ውስጥ ያደጉ ግለሰብ ናቸው። ነገር ግን የመጡበት ፓርቲ የኦሮሞ ህዝብ ዴሞክራሲያዊ ድርጅት እንድላለፉት ለአንድ አመት አንድ አመት በላይ የራሱን የለውጥ እንቅስቃሴ ሲያደርግ ነበረ። ከዛ አንጻር ምን ይጠበቃል የሚለውን አቶ ሽፈራው ሽጉጥ የሰጡትን አስተያየት አክለው ቢመልሱልን። እሺ፣ አመሰግናለሁ። ኢህአደግ ይዳከማል ወይስ እንዴት ይሆናል የሚለው ጥያቄ የዶክተር አብይ ጥንካሬ ነው የሚጠ የሚከታተነው እንደሚታውቁት የመለስ ራዕይ ነበረ የኢህአደግ ራዕይ አልነበረም የመለስ ራዕይ ተብሎ ነው ሲነገር የምንሰማው ጠቅላይ ሚኒስትር መለስ ራዕይ ባገኘው ስልጣን መሰረት ብዙ ነገር ተደርጓል በዛ ጊዜ አሁን ዛሬም የተቀመጠው እዛ ስልጣን የተቀመጠው ዶክተር አብይ ነው ዶክተር አብይ መለስ የነበረውን ስልጣን ለምን እንደማይኖረው አይታየኝም ይኖረዋል ብዬ ነው የማስበው ስለዚህ በዛ መልክ ከወሰን ነው ኢህአደግ ሲሰራ የነበረውን በተለየ መልኩ ኢትዮጵያን ለማሻሻልና ትራንስፎርም አድርጎ ወደ ዴሞክራሲና እኩልነት ወደ ተሰነበት ስርዓት ለማስተላለፍ ስልጣን አለው። እንግዲህ ሁሉ ነገር የሚመዘነው ኢህአዴግ ይደክማል፣ ወደኋላ ይመለሳል ወይስ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ፣ ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ የአቶ መለስ ዜና ጊዜ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነገር ያደረሰው። ስለዚህ ጥያቄው ዶክተር አቤ ምን ያህል ጠንካራ ነው የሚል ነገር ነው። ምን ያህል ጠንካራ ነው፣ የሁሉ ድጋፍ እያለው ኢንተርናሽናል፣ ሁሉም የውስጥም ሁሉ ድጋፍ እያለው ምን ያህል ጠንካራ ነው፣ ምን ያህል ድፍረት አለው፣ ምን ያህል ቆራጥነት አለው የሚል ነው። ይህን ደግሞ ፈተናውን ለማለፍ እንዲችል ደግሞ አንዱ ነጥብ መሆን ያለበት ከ ቲፒኤልፍ እንቅፋት የሚሆነው ቲፒኤልኤፍ አመራር ስለሆነ ያልመረጠው ቲፒኤፍ ስለሆነ፣ ዶክተር አብይ የመጣበትና ቃል ገብቶ የገባበት ለውጥ ለቲፒኤልኤፍም ማምለጫ አወጣ ለትግራይ ሕዝብም ጥሩ ነገር ነው። ይሄ የተፈጠረውን ቅራኔና የተፈጠረውን አጉል ጥላቻ ለማስወገድ ጥሩ አመቺ ሁኔታ ነው። ለኢትዮጵያ ሕዝብ እንደመጣ ሁሉ ለትግራይ ሕዝብ ነው የመጣው ስለዚህ ይሄንን መገንዘብ አለባቸው። ሁላችን መተባበር አለብን ላይ ምክንያቱም አለበለዚያ ኖሮ ይሄ ነገር ባይኖር ኖሮ ዶክተር አብይ ካጠነከረ እንደገና የምንመለሰው መጥፎ አቅጣጫ ወደ ጦርነት ውስጥና ስርዓት አልባ ሁኔታ ውስጥ ልንገባ እንችላለን። ስለጠቅላላው ለኢትዮጵያ ህዝብ የሚመች ሁኔታ ነው ብዬ ነው የማስበው። እሺ፣ አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሚሚ ከፋለ ተመሳሳይ ጥያቄ አቅርበዋል። ከዚህ አሁን ከቀደመው መልሶ እንደሚያዳምጡ ተስፋ አረጋለሁ። እንዲያዳምጡ ጋብዛለሁ። አቶ ገብረ መድን ተያይታለሁት አሁን ሻለቃ ዳዊት ባቀረቡት ላይ እኔም ደግሞ ያቀረብኩት ጥያቄ አለ። እርግጥ ነው ኢህአዴግ በአንድነት የሚወስን ድርጅት ቢሆንም ለምሳሌ ተቺዎች ሲናገሩ አቶ ኃይለ ማርያም ደሳለኝ እኚህ ስልጣን የለቀቁት መሪ የራሳቸው ራዕይ ነበራቸው ነገር ግን አላሰራ ያለ ሁኔታ ተፈጥሮባቸው ምንም ሊያከናውኑ አልቻሉም። ጠቅላይ ሚኒስትር መለስ ግን ራሳቸው ብዙዎች ሰዎች እሳቸውን እንደ ፈላጭ ቆራጭ ነው የሚገልጿቸው። እሳቸው ብዙ ውሳኔዎችን በራሳቸው ያሳልፉ ነበር ነው የሚባለው። አሁን ይሄ የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ራሱ ከኢህአዴግ ከተቀሩት ፓርቲዎች ፈንጠር ብሎ ምናልባትም ብአዴን ጋራ ግንኙነት በመፍጠር ለውጥ ለማምጣት የህዝብንም ጥያቄ ለመመለስ እንቅስቃሴ ሲያደርጉ እንደነበረ የፖለቲካ ገምጋሚዎች ይናገራሉ። ከዛ አንጻር ጠቅላይ ሚኒስትር አብይ ሊወስዱ የሚገባ እርምጃ አለ ብለው ያምናሉ። እርሶ፣ ተስፋ የሚሰጥ ነገር አለ ኢትዮጵያ ውስጥ ለውጥ ለማምጣት? ለእኔ ምናልባት አሁንም ወደ ቅድሙ አስተያየት እንድመለስና በአንድ ግለሰብ ላይ አንድ ግለሰብ ብቻ ሊያመጣው የሚችል ለውጥ አለ ብዬ አልወስድም። እንደ ግለሰብ እና እንደ ጠቅላይ ሚኒስትር የራሱ የሆነ ተጽዕኖ ይኖረዋል። ተጽዕኖ ሊፈጥር ይችላል። የራሱ የሆነ ተጽዕኖ ሊፈጥር የሚችል ጠቅላይ ሚኒስትር ሊሆን ይችላል። ነገር ግን ድምር ውጤት ነው። አንድ ሰው ብቻውን ምንም አይነት ስራ ሊሰራ አይችልም። ምናልባት የነበረው ጠቅላይ ሚኒስትር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቅላይ ሚኒስትር መለስ ዜናዊም ከዚህ በፊት የነበረው ሁኔታ ምናልባት እንደ የአቅሙ የተለያየ ሁኔታ ሊኖር ይችላል ብዬ አስባለሁ። አሁንም እንደዚህ አይነት ሁኔታ ነው የሚፈጠረው። ሌላ አዲስ ነገር ሊኖር ይችላል ብዬ አላስብም። ግን አሁን ያለውን አካሄድ እና ኢህአዴግ ወደዚህ እንደ ግንባር ወደ አንድ ነት የመጣበት ሁኔታ ነው እንጂ ያለው ዴልፍ ለብቻው፣ የአደን ለብቻው፣ ኦዴን ለብቻው ወይም ደግሞ የሄደን ለብቻው የሄደበት ሁኔታ የለም። በእንደዚህ አይነት ነገር ብንረዳው ቲፒኤልኤፍን ብደግፍ ሌላ ደግ እኔ እናውም በሚመስለኝ ከሆነ ሁሉም አንድ ላይ ነው ያሉት ችግሮቻቸው ፈትሸዋል፣ ችግሮቻቸው አይተዋል። እና አንዱ አንዱን የሚጠላበት አንዱን አንዱን ወደ ጎል የሚተውበት ሁኔታ ያለው ሆኖ አልተሰማ። ምናልባት ችግሮች ሊኖሩ ይችላሉ። ችግሮቹ ግን የተፈቱ ነው የሚመስለኝ። እንደዛ ባይሆን ኑሮ ሰላማዊ የሆነ የስልጣን መቃየር ይፈጠረ ይችላል ብያልገም። እና ቲፒኤልኤፍ ብቻው አይደለም መደገፍ ያለበት። የኢትዮጵያ ሕዝቦች በሙሉ ቲፒኤልኤፍ እንደውም ባለቤት ነው ብዬ ነው የምወስደው። ባለቤት ነው፣ ደጋፊም ተደጋፊም አይደለም ባለቤት ነው። ሁሉም ፓርቲዎች እንዳያድግ ባለቤት ናቸው። ኦዴድም፣ ብአዴንም ሁሉም ባለቤቶች ናቸው ብዬ ነው የማስበው። ከዚህ በኩል ያለው እንደውም መተጋገዝ፣ መደጋገፍ አለበት ብዬ የማስበው እንደ ኢትዮጵያውያን እናስብ ከተባለ ሁሉም ተቃዋሚው ያገባኛ የሚል ኢትዮጵያዊም እኩል የሆነ አስተያየት ካለን ተባብሮ መስራት ችግሮች ካሉንም በሰለጠነ መንገድ ይገባንን ጥያቄ አቅርበን ብንፈታው የሚሻለው። ለውጦች ሊያመጣ ይችላል ወይ የሚለው አሁንም ሂደት ነው፣ ለሂደት ነው የምናየው። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ውይይቱ አልተጠናቀቀም። ድረ ገጻችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ጥያቄው መልስ ዝግጅታችን ከማለፋችን በፊት አንድ ሙዚቃን ጋብዛችሁ እና ውይይቱ ይቀጥላል። ወሌ ወሌ ድምፅ ሬዲዮ የቅዳሜ ምሽት ዝግጅታችን ይቀጥላል። ከአድማጮች ለሚነሱ ጥያቄዎች መልስ የሚሰጡ እንግዶችን የሚስተናገድበት በመጀመሪያው ክፍል ያዳመጣችሁት የጥያቄው መልስ ዝግጅት ይሆናል። የሚቀጥለው ለአድማጮች ጥያቄ መልስ የሚሰጡት በወታደራዊው አስተዳደር ዘመን የኢትዮጵያ የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር እንደዚሁም ቀደም ሲል የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ሲሆኑ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድህን መዝገበም ይገኛሉ። ያወያየቻቸው ትዝታ በላቸው ናት። ክፍል ሁለት ይቀጥላል። የመጨረሻ ጥያቄ ያለኝ ለሁለታችሁም መጀመሪያ፣ ሻለቃ ዳዊት ወልደ ጊዮርጊስ አቶ አቶ ቦንሳ ይፋ በኢሜይል በላኩልን በኢትዮጵያ የመከላከያ ሰራዊቱና የደህንነቱ ድርጅት የኢትዮጵያውያንን መልክ ካልያዘ በአንድ ብሔር ስር ብቻ የሚተዳደር ከሆነ በኢትዮጵያ ለውጥን ማሰብ ህልም ነው ይላሉ። በዚህ ላይ አስተያየታችሁን እንድወስድ ጠይቀውኛል። ሻለቃ ዳዊትን ላስቀድም። አዎ፣ ይሄ ትልቅ ጥያቄ ነው። ጥሩ ጥያቄ ነው። በጠቅላላው ቁጥሩ ከዓመት ዓመት ለወጥ ለወጥ ወጥ ይበል እንጂ በጠቅላላው ማጆሪቲው በከፍተኛ ማዕረግ ላይ ያሉ መኮንኖች ከትግራይ ብሔረሰብ የወጡ ናቸው። ይሄ ግልጽ ነው። ቁጥሮቹም አሉ። ጠገብ የለም ቁጥሮቹ አሉ። በግልጽ የታወቀ ነገር ነው። መስመር ላይ ያሉት እንኳን ሊያይ ይችላል። ግን በኃላፊነት ደረጃ ላይ ያሉት ሁሉ የትግራይ ተወላጆች ናቸው። ለምን እንዴት እንደዚህ ይሆናል? የተመሳሳይ የሆነ ፕሮፖርሽናል የሆነ ሬፕሬዘንቴሽን እንኳን ባይደርስም እንኳን እዛ ደረጃ ባይደርስም እንኳን እንደ ትንሽ እንኳን መምሰል ነበረበት፣ አይመስልም። እና ይሄ ደግሞ ኃላፊነቱን እስከያዙ ድረስ እዛ ቦታ ላይ ለውጥ ለማምጣት አስቸጋሪ ነው የሚለው ትክክል ጥያቄ ነው፣ ተገቢ ጥያቄ ነው። አንዱም ለዚህ ነው በህዝቡ በኩል ያለው ጥያቄ ምንድን ነው? ቺፍ ኦፍ ስታፉ መለወጥ አለበት ሌሎቹም ደግሞ በመከላከያ ደረጃ ያሉ ከፍተኛ ቦታ ላይ ያሉ የተለያዩ ብሔረሰቦችን የሚወክሉ መሆን አለባቸው። ብሔረሰብ ውክልና መሆኑ ያሳዝናል። ምክንያቱም እኔ በነበርኩበት ጊዜ ከዛም በፊት ከዛም ጥቂት ጊዜ በኋላ በእንደዚህ ያለ መልክ አንሰራም ነበር። በብቃት ነበር የምንሰራው። ሰው እውቀት አለው ችሎታ አለው የሚለው ነገር ነበር። በአሁኑ ሪያሊቲ ደግሞ በብሔረሰብ ሆነ የትግራይ ብቻ ጄኔራሎች ናቸው ቦታውን የያዙት። ይሄ እስካልተለወጠ ቦታውን ከተቆጣጠሩ አገሩን ተቆጣጠሩ ማለት ነው። ስለዚህ ይሄ ትክክል ጥያቄ ነው። የዶክተር አብይ አንዱ ኃላፊነቱ እና መመለስ ያለበት በአስቸኳይ ይህንን ጉዳይ ይመስለኛል። አቶ ገብረ መድኅን የአቶ ቦንሳን ጥያቄ እንዴት ይመለከቱታል? በአንድ ብሔር የተያዘ ነው የሚለው ምናልባት መለሱ ብለን ብናየው ጥሩ ነው ይመስለኝ። በአንድ ብሔር የተያዘ ነው የሚል እምነትም የለኝም። አሁን ያለበትን ሁኔታ ትክክለኛ ኢንፎርሜሽን የለኝም ሙሉ በሙሉ የአንድ ብሔር ተወላጆች ናቸው የሚለው ላይ ኤግዛክት የሆነ እንትን ያስፈልግ ይሆናል። ነገር ግን ከዚህ በፊት ሌሎች ሌሎች ብዙ ሰዎችም እንደነበርበት ነው የማውቀው እኔ ጠቅላይ ሚኒስትራችን እዛ ውስጥ እንደነበረ ነው የማውቀው እኔ፣ አቶ ለማ መገርሳንም እዛ ውስጥ እንደነበረ ነው የማውቀው። ስለዚህ በአንድ ብሔር የተያዘ ነው ለማለት ምናልባት አያትደፍርም። ከዚህ በፊት የነበረውን ሁኔታ የአሁኑ ሁኔታ ምናልባት ያ ነገር ማስተካከል ነው ትልቁ ኃላፊነት። ያ ካልሆነ በሀገር ላይ ለውጥ አይመጣም የሚለው ስህተት ነው ባዘ ወይ። እንደዚህ አይነት አስተያየትም አደገኛም ነው። መሆን ያለበት ማን ልምድ አለው፣ ማን ለውጥ ሊያመጣ ይችላል፣ ማን ሊሰራልን ይችላል ነው ማለት ያለብን። ኢትዮጵያውያን ናቸው። እኔ እኔ እስኪገባኝ ድረስ ከማንም ብሄሩ፣ ከማንም ይሁን ኢትዮጵያዊ የሆነው ለኢትዮጵያ ብቻ ይሰራልን ለኢትዮጵያ ብቻ ብሎ ሊቆም ኢትዮጵያዊ የሆነ አስተሳሰብ ብቻ ይኑረው። ለማን ነው የሚሰራው የሚለው ነው ልናነሳው የሚገባል ወይም ደግሞ በትክክል ስራው እየሰራው ነው ወይ? ለውጥ እያመጣ ነው ወይ? የሚለው ነገሮችን ነው ጥያቄ መጠየቅ ያለብን። ለሀገር ቢጠቅም ስራ እየሰራ ነው ወይ የሚለው ጥያቄ ነው እንጂ መጠየቅ ያለብን እከሌ ወደዛ መጣ፣ እከሌ ወደዛ ቀረ፣ ወደዛ አልመጣም። ስለዚህ ብሔር ተዋጽኦ ምናምን የሚባለው ነገር እኔ ትክክል አይደለም። ጭራሽ እሺ አይደለም ነው የምትለው? ቁጥሩ ትክክል አለ ነው የምትለው? ወይስ በአሁኑ ጊዜ እንደዚህ ያለ ሁኔታ የለም ነው የምትለው? እያልኩ ያለሁት ኤግዛክት የሆነ ኢንፎርሜሽን ያስፈልገኛል በተነገረው በተጠየቁትን መንገድ ተመለስኩት። ግን እስኪገባኝ ድረስ መሆን ያለበት ማንም ኢትዮጵያዊ የትም የሚምጣ የትም መቀየር አለበት መምጣት አለበት። የእኔ ጉዳይ ሊሆን አይችልም። ማንም ኢትዮጵያዊ መሆን የለበትም። በብቃቱ በልምዱ በስራው ነው መለካት ያለበት። እሺ ምናልባት በልምድ ረዥም ጊዜ የቆዩ ሰዎች ምናምን ወደፊት ሊመጡ ይችላሉ። እንደውም እኔ መከላከያ ውስጥ ልዩነት ልዩነት አለ ወይም ደግሞ አድሎ አለ ለማለት እኔ የሚያስገፍርም የለኝም። እሺ እሺ፣ አቶ ገብረ መድኅን፣ ይሄንን በዚህ እናሳርፈውና አንድ ሌላ ጥያቄ በስልክ መጥተውልናል። ጥያቄያቸውን ያቅርቡ። እሺ፣ አቶ መለስ ዘለቀ አቤት አለ። እሺ በጣም እግዜር ስትልኝ። ጥያቄውን ያቅርቡ ለሻለቃ ዳዊትም ይሁን ለአቶ ገብረመድን መዝገበ። የመጀመሪያው ጥያቄ ለአቶ ገብረመድን መዝገበ ነው። ከሁሉ በፊት ያው ቪኦኤን ያው የሁላችንም ኢትዮጵያውያን መገናኛ መወያያ የሀሳብ መግለጫ ምናልባትም ደግሞ የሚሰማው ካገኘም ደግሞ ለመንግስት አካላትም መልእክት ማድረሻ ስለሆነ አመሰግናለሁ። እና አቶ ገብረ መድህን የማቀርበው እኔ አንድ ምንድን ነው ጥያቄ በአሁን ሰዓት ላይ ሀገር በከፍተኛ የሆነ ስጋት ደረጃ ላይ ትገኛለች። አንድ ሀገር እንደ ሀገር ስርዓት ሊኖረው ይገባል። ዜጎች ተከባብረው እንኳን ሞት አይደለም ጸጥታ መደፈረስ በራሱ የአንድ ሀገር ትልቅ ስጋት ነው እና በዚህም ሰዓት ላይ በአብዛኛው ማህበረሰቡ የሚያምነው የአንድ ብሔረሰብ የበላይነት እንዳለ ይታመናል በአብዛኛው ማህበረሰብ በተለያዩ ሚዲያዎችን በተለይ በሶሻል ሚዲያው ብዙ ጊዜ የምንሰማው ምናልባትም ደግሞ በእውነታውም የሚታየው ማለት ይቻላል የአንድ የብሔር የበላይነት ያለበት ሌላው ብሔር ብሔረሰቦች ከዛ ብሔር እጅግ ባነሰ ሊባል በሚችል ደረጃ በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ መስተጋብራቸው ተጽዕኖ እንዳለባቸው መረዳት ይቻላል ብሎ ህዝቡ ያምናል። እኔም በራሴ አምናለሁ። በተለይ እኔ ልበል እንግዲህ ምናልባት የራሴን ስለመናገር እና አቶ ገብረ መድህን ደግሞ እንግዲህ እንደ አንድ ምሁር ሀገሪቱ አሏት ከሚባሉት የተማረ ያወቀ ከሚባለው ማህበረሰብ የሚጠቀሱ በመሆናቸው ይህን አስተያየት ምናልባት እንደኔ ሳይረዱት ቀርተው ይሆን ወይ? ወይም ይህን ጥያቄ በተለያዩ የሶሻል ሚዲያ ሲቀነቀን ሳይሰሙት ቀርተው ነው ወይ? እንዴት ነው እንደው፣ ዝም ብሎስ ማየት አስፈላጊ ነው ወይ? ሀገር ከፈረሰ በኋላ የሀገር ማንነት መልሶ ሊገኝ ወደማይችልበት በተለይም በምስራቅ አፍሪካ እንደምናየው አይነቱ ችግር ከደረሰ በኋላ መሯሯጥ አይሆንም ወይ? ዝም ብሎ ማየቱ እንዴት ነው? እንደ አንድ ከሌላው የተሻለ በምንችል ደረጃ የተማረ ያወቀ የምንለው ማህበረሰብ ዝም ብሎ ያየበት ለምንድን ነው? በተለይም ከዩኒቨርሲቲ አካባቢያ ያላችሁት ምሁራን እንዴት ነው ዝም ብላችሁ አላያችሁም ወይ ለማለት ነው። አቶ መለስ ማቀርበው በጣም አመሰግናለሁ። ስለ አቋረጥ ቆትም ቅርታ ጠይቃለሁ። ችግር የለውም እሺ አቶ ገብረ መድን ጥያቄው ለእርስዎ ነው የመጣው እሺ አመሰግናለሁ ምናልባት የሀገር ልማት ወይም የሀገር ስጋት የተፈጠረው ችግሮችን የተፈጠሩት የአንድ ብሔር የበላይነት ስላለ ነው ምናምን የሚለው ባ በጣም ነው የሚያሳዝነው ሪሊ ማለት በጣም አዝናለሁ እንደዚህ አይነት ጥያቄዎች መነሳታቸው ሁሉ እንደ ኢትዮጵያውያን እንደዚህ አይነት መልክ መያዙ እንደ ግለሰብ በጣም ያሳፍረኛል ሁሉም ብሔር ብሔረሰቦች እንደዚህ ያምናሉ የሚለው እንደገና በጣም ስህተት ነው። መቶ ፐርሰንት ስህተት እኔ ምን በሚ በሚል ቢስተካከል ጥሩ ነው የተለየ አመለካከት ያላቸው የተለየ የራሳቸው የፖለቲካ አጀንዳ ያላቸው እና ለፖለቲካ መሳሪያ የሚጠቀሙበት አሰራር አንድ ወገንን አታክ ለማድረግ የተጠቀሙበት ስትራቴጂ አድርጌ ነው የምወስደው እንጂ አይነት የአንድ ብሔር የበላይነት ኢትዮጵያ ውስጥ ሊኖር አይ ህገ መንግስታዊ የሆነ ማዕቀፍ አለን ህገ መንግስታዊ በሆነ መንገድ ነው የምንተዳደረው። ለአንዱ ብሄር የሚያደላ ለአንዱ ብሔር ተጠቃሚ የሚሆንበት አግባብም የለም። በትክክል መረጋገጥ ካለበት መለኪያዎች ሳይንሳዊ በሆነ መንገድ ጥናቶች እንኳ ብናጠና እኔ እርግጠኛ ነኝ፣ የተሻለ ልማት የተሻለ ነገር ሌላ ቦታ ሊኖር ይችላል። ይወስዳል መንግስት ባወጣው ማንኛውም ከዚህ በፊት የተጠና ጥናት እኮ ብትወስዱ እኮ ሀያ ሰባት ፐርሰንት ያህል እኮ አንደኛ ከኢትዮጵያ አንደኛ ነው ባዩ ከድህነት ወለል በታች ያለው ህዝብ ትግራይ ትግራይ በድህነት አንደኛ ነው። አቶ ገብረ መድን አቤት አቤት። እዚህ ጋር የፕሮግራሙ አስተናጋጅ፣ የትግራይ ህዝብ እንደ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የጭቆናም የድህነትም ሰለባ እንደሆነ ሁሉንም የኢትዮጵያ ህዝብ ችግር እንደሚካፈል ምናልባት እንዲህ አይነቱ አስተያየት የሚቃጣው በአስተዳደር ላይ ባሉት ሰዎች ይሆን ወይ? በዛ ተገንዝበው የሚሰጡ ምሳሌዎች አሉ። በጣም ትልልቅ ፋብሪካዎች ትልልቅ ኢንዱስትሪዎች ከመቅጽበት የበለጸጉ ባለ ሀብቶች ከአንድ ብሔር መሆናቸውን ብዙ ጊዜ የፖለቲካ ተቺዎች ይናገራሉና ትግራይ ውስጥ የሚኖረውን እንደ ማንኛውም ኢትዮጵያዊ የሚኖረውን ገለላር እነዚህ አሁን የገለጽኳቸው ወይንም የፖለቲካ ተቺዎች የሚገልጿቸው ላይ ብናተኩር ይሻላል በውይይታችን። እኔ አጠያቁ መጀመሪያ ሲጠየቅ እንደዛ አልነበረም። የአንድ ብሔር የበላይነት ስላለ ነው ነው የሚለው። ስለዚህ ብሔር ጄኔራል ካነሳን ነውር ነው የሚመስለኝ፣ በትክክልም ገላጭም አይደለም። ነውር ያለበት ነው ይመስለኝ፣ እሱ ነውር ነው። አሁን በተስተካከለ መንገድ አሁን በተጠየቁ ጥያቄ ከሆነ ግን እሰ መጨረሻ ያለው ነገር የተወሰኑ ሰዎች መጥቆ የወጡበት የተወሰኑ ባለስልጣናትም ችግር ባለበት ብሔርን የማይወክል ለራሱ ጥቅም የሚወግን አካል ሊኖር ይችላል። እነዚህ ሰዎች ስለወጡ ብቻ ግን የትግራይ ህዝብ ለብቻው ተጠቃሚ ነው ማለት አይደለም። መወሰድ ያለበት ችግር ያለባቸው አካላት ሊኖሩ ይችላል። ጥያቄውም መሄድ ያለበት እነሱ ላይ ነው ተጠያቂ ማድረግ ያለብን አካላት ካሉም ተጠያቂ ማድረግ ያለብን ለኢትዮጵያውያን እንደሌላው ኢትዮጵያዊ ተጎጅ ነው መታየት ያለበት ሲጠይቅም አብሮ ከሌሎች ኢትዮጵያውያን ወንድሞቹ ጋር ሆኖ ነው መጠየቅ ያለበት እነዚህ አይነት አካላት እነዚህ አይነት ችግር ያለባቸው ሰዎች እንጂ ለብቻው ተጠቃሚ ነው የሚል አስተያየት ግን እኔ ጤናማ አይሆን አይሆንም ሊሆንም አይ ተገቢ መንገድ ብናየሆነ የሚሻለው ሰዎች እንደዚህ አይነት ችግር ያለባቸው ሰዎች እንደዚህ አይነት የወጡ ሰዎች በሙስና ወይም በሌላ መንገድ የበለጸጉ ሰዎች፣ ችግር የሚፈጥሩ ሰዎች የሉም አይደለም፣ አሉ። መንግስትም ራሱ የገመገመው ጉዳይ ስለሆነ ማለት ነው። ግን ይሄ ለትግራይ ህዝብ፣ እነዚህ ሰዎች ለትግራይ ህዝብ ይወክላሉ ወይ ነው ጥያቄ? አይወክሉ። ለግሉ ለግል ጥቅሙ የቆመ ሰው የቆመ አካል ካለ እሱ ነው መታየቅ ያለበት እንጂ አንድ ብሔር በላይነት ምናምን የሚለው ነገር ለእኔ አያስኬደኝም። ሊሆንም አይችልም። ለኢትዮ እንደ ኢትዮጵያውያንም እንደዚህ አይነት አስተያየቶች እንደዚህ አይነት እይታዎች ካሉን መስተካከል ነው ያለባቸው። ወደ አንድ ሊያመጡ ናቸው። ሴንስ ኦፍ ናሽናሊዝማችንም ይጎደዋል። ወደ አንድ መጣ አያደርገንም። አቶ መለስ ዘለቀ መስመር ላይ ነዎት። ትዝታ ይከፋውታል፣ ባስተካከልኩት መልኩ ነው ጥያቄው። አይከፋኝም፣ ግን ትንሽ ምናልባት እንድጨምር አስተያየት ሊሰጠኝ ይችል ሊሆን ትዝታ። አንድ ደቂቃ። ምን ልል ፈልጌ ነው፣ ወደ አንድነት እኮ እንድንመጣ ነው እነዚህ አይነት ጥያቄዎች የሚነሱት አንድነታችንን፣ እንዴት አድርገን ነው የምናመጣው የሚለውን ለማለት ነው። እውነቷን የማንቀበል ከሆነ አስቸጋሪ ይመስለኛል። እኔ ያ ብሔር ላይ ነው ይሄ በላይ ነው የሚለው በተቀነቀነ ቁጥር የሀገር አደጋ ላይ እንደዚያ ይሰማኛል። ከዚህ ይልቅ ነገሩን ባልሆነ አረምን አለባብሶ ከመመለስ ይልቅ እውነታውን ተቀብሎ ያን የብሔር በላይነት አለ፣ ምንም ጥርጥር የለውም። በወታደራዊ አካል የባለስልጣናት አካል ሲታይ ግልጽ እኮ ነው። ዳታዎችን ማየት ይቻላል። ከሁለት ከሶስት ዓመት በፊት የፌዴራል መስሪያ ቤቶች ካልተሳሳት ሶስት ከመቶ ሀያ ሶስት የፌዴራል መስሪያ ቤቶች ነበሩ በኢትዮጵያ። ከዛ ውስጥ በአብዛኛው ከሰማንያ እና ከዘጠና በላይ በዳይሬክተርነት ደረጃ በተለይ ከፋይናንስ ከባንክ ተቋማት አኳያ የሚተዳደሩት በአንድ ብሔር የበላይነት ነው። እነዚህን ነው እያነሳን ያለ ነው። ግን ምን ለማለት ፈልጌ ነው? እነዚህን በይፋ እያወጣናቸው ባቀነቀን ቁጥር ሁላችንም የምናስብላት አንድ ኢትዮጵያ እውን ከመሆን ይልቅ የበለጠ እንዳትጠፋ ስለምንፈራ፣ ይህንን ግን ሲቀነቀን የተማረው የዛ ብሔር የበላይ የሚባለው ብሔር ቡድን ለምንድን ነው መልስ የማይሰጠው? እንደ አንድ ለምሳሌ የሌላው ብሔር የተማረው ቡድን እኮ ሲወያይ እናያለን። የተለያዩ ጉዳዮችን ሲያነሳ፣ በማህበራዊ ሚዲያዎች፣ በተለያዩ መድረኮች እየቀረበ አንዳንድ አስተያየት ሲሰጥ እንሰማለን። ከዚህ ብሔር ግን ለምን አይሆንም የሚል ነው። እንግዲህ አለማመን የበለጠ ጥፋትን ያባብስ እንደሆነ እንጂ መልስ ሰጪው እንዳሉት የተሳሳተ ምናልባትም አደጋ የሚፈጥር አይደለም። እውነታውን መናገር ስህተት ከሆነ ይሄ ነው ያላግባባል። እውነትን ተቀብሎ መብት ያለመፈለግ ነው የሀገራችንን ችግር እያባሰ እያባሰና አንድነታችን የሚፈታተን ዜጎችን ለስደት ያበቃ አደጋ የሆነው ይቅርታ፣ ብዙ ጊዜ ወሰድኩብሽ። መሰር ካ ጨረሱ ትዝታ እሺ። በጣም ነው የማመሰግነው። እኔ ምን እንዲሁ ትዝታ ጠቃልላለሁ። በጣም አመሰግናለሁ። ጥሩ ነው፣ ሚዛናዊ ባላንስ ነው። በእውነቱ ኢንተር የሚደረጉ በጣም ከአስራ ምናምን አመት በላይ እከታተላቸዋለሁ። እሺ፣ በጣም ባላንስ የሆነ ነው እና በጣም ነው እናመሰግነው። እግዜር ይስጥልኝ። ከየት ነው የደወሉልን? እኔ አሁን የምኖረው እዚህ ስዊዘርላንድ ነው የምኖረው፣ ስዊዘርላንድ እሺ። ማመሰግ አመሰግናሉ አቶ መለስ። እኔም እንዲሁ ትዝታ፣ መልካም ጊዜ። እሺ፣ የማጠቃለያ እናደርግና እንለያይ። ብሰጥበት ጨረሻው አስተያየት ይስጡ እና አቶ ገብረ መድህን ይቀጥሉ። ጥያቄው አቶ መለስ መሰለኝ ያሉኝ ምንድን ነው እውነታው መቀበል ነው ነው እያሉ ያሉት። እውነታው ምንድን ነው ነው? እውነታው አሁንም ማንም የማንም የበላይ አይደለም። ይሄ መወሰድ ያለበት ጉዳይ ነው። ስህተቶች ካሉ ተጠቃሚ የሚሆን አካል ለብቻው የተነጠለ አካል ሕዝብን የማይወክል አካል ካለ ከሌሎች ኢትዮጵያውያን ጋር ሆነን ማስተካከል ነው ያለብን እንጂ የባክዋርድ አስተሳሰብ ነው ይመስለኝ ለኝ ኢቨን የአፍሪካውያን የአንድ የፖለቲካ ዝቅጠት ችግር ይህን ይመስለኛል። እና ብናስተካክለው ነው ነጥለን ነው ማየት ያለብን ሕዝብ እና ሌላው አካል ችግር ያለበት አካልና ሕዝብ አመሰግናለሁ። አቶ ገብረመድን፣ ሻለቃ ዳዊት የመጨረሻውን። እሺ ቀደም ብሎ የተናገሩት ጠያቄ ጥሩ አብራርተዋል፣ ግን አቶ ገብረ መድን ሲናገር ዩኒቨርሲቲዎች የጥናት ምንጮች ናቸው እና ጥናቶች ያነሳናቸው ጉዳዮች ላይ ጥናቶቹ መኖር ነበረባቸው። አቶ መረምድን ምናልባት ይኖር ይሆናል ላይሆን ይችላል ነው እንጂ ግልጽ ሆኖ ይሄ ይደረጋል ብሎ መናገር ወይ የተጠራጠረ ነው ወይ ጥናቱ የለውም ማለት ነው። ያሉ ነገሮች አሉ፣ በግልጽ የወጡ ነገሮች እና ይሄንን አሁን ቅድም የተብራራው ሁኔታ በጠቅላላ በኢትዮጵያ ቢሮክራሲ ውስጥ ያለ በመከላከያ ውስጥ የሚታይ ነገር ነው። በጸጥታ ተጽፎ በብዙ መድረኮች ላይ የተወያየንበት ነገር ነው እና ይህ የሚያጠያይቅ ነገር አይደለም። ራስን እንደ ሰጎን ጫሾ ሰዋ ውስጥ ቀብሮ አልመለከት ማለት ከተቻለ ጥሩ ነገር ግን ሁኔታው ይሄ ነው። በአንድ ብሔረሰብ የሚካሄድ መንግስት ይመስላል፣ የሚካሄድ ስርዓት ይመስላል ስናየው ተጠሪዎቹ፣ እና ባለስልጣኖቹ ስናያቸው ያንን ስሜት ነው የሚሰጠው። እና ዩኒቨርሲቲዎች የጥናት ምንጭ ስለሆኑ ጥናት ማጥናት ያስፈልጋል። አውቃለሁ ሊሰመርበት የሚገባ የትግራይ ህዝብ በድህነት ላይ ያለ የማቀቀ እንደዚው የኢትዮጵያ ሕዝብ ደግሞ ችግር ላይ እንዳለ መሆኑን እንገነዘባለን። ነገር ግን ይሄ ችግር ካለበት እስም ችግር ላይ የችግሩ ተከታታፊ ከሆነ ለምንድን ነው ከሌላ የኢትዮጵያ ሕዝብ ጋር ሆኖ አብሮ ሰልፍ ወጥቶ የማይጠይቀው የማይናገሩ? ይሄ ትልቅ ሰውን ጥርጣሬ ላይ ይጥላል። በጠቅላላው ግን ዶክተር አብይ የመጣው በጣም ክሪቲካል በሆነ ወቅት ነው የመጣው እና ህዝቡም ሆ ብሎ የተቀበለው ኦሮሞ ነው፣ ነሱ በአንድ በኩል አማራ ነው፣ በአንድ በኩል እስላም ነው፣ በአንድ በኩል ክርስቲያን ነው። ይሄ ሁሉ ምስቅልቅል ያለ የኢትዮጵያ ስዕል ይዞ የወጣ ሰው ስለሆነ ኢትዮጵያን ለማገልገል የተነሳ ሰው ነው ብለን ማመን እንፈልጋለን። ስለዚህ ከእሱ ጀርባ መሆን አለብን። አለበለዚያ ምርጫው እንደገና ጦርነት ውስጥ እርስ በርስ ስንገባ ነው። ቅድም እንዳልከው የአገር መፍረስ የምትለው በራሱ ቲፒኤልኤፍ ያመቻቸው ሁኔታ ነው። ስለዚህ ለዶክተር አብይ የሚያስፈልገውን ድጋፍ ልንሰጠው ይገባል። በዩኒቨርሲቲዎችም በኩል በመቀሌና በአክሱም ያለው ዩኒቨርሲቲ አካባቢ ያላችሁ ጥናታችሁን አጥኑ። ጥናታችሁን አጥነታችሁ መናገር ትፈሩ እንደሆነ እሱ ሌላ ጉዳይ ነው። ነገር ግን እዚህ መድረክ ላይ ሲቀረብ አንድ የዩኒቨርሲቲ ፕሮፌሰር እውነተኛ ቁጥሮችንና ሀቆችን ይዞ መቅረብ ይገባዋል። በዛ መሰረት ላይ ነው መከራከርና መነጋገር የምንችለው። አመሰግናለሁ። ታለቃ በጣም አመሰግናለሁ። ምናልባት አቶ ገብረ መድህን የመጨረሻ ሀሳብ ኖሮት ይሆን እዚህ ላይ? አመሰግናለሁ። አሁን አንድ ብሰጥ ደስ ይለኛል። ለምንድን ነው በትክክል እንደሌሎች ኢትዮጵያውያን አሁን እንደገና መልስ አመጡት ሻለቀዳዎች፣ እንደ ሌላው ኢትዮጵያውያን ለምንድን ነው ታዲያ አንትን ማይደር ትግሉ ነው የሚለያየው የትግሉ አካሄድ ነው የሚለያየው። እዚጋ መሳሳት የሌለብን ነገር ማለት ነው ጥያቄ አያቀርብ ማለት አይደለም። ጥያቄዎች ሁሉ ማለት አደለም። የአጣያቁ አግባብ ግን ይለያያል። እዚህ ላይ ነው መወሰድ ያለ ሌላው እንደገና በትክክልም መወሰድ አለበት ብዬ መወስደው የፖለቲካ ስትራቴጂ ትግልን ነው አንድ ወገን የበላይነት አድርጎ አስቦ ከሌላ ኢትዮጵያውያን ጋር ለማግለል ምናምን አይነት ነገር የሚደረገው እንደ ፖለቲካ ትግል ስትራቴጂ ሊወሰድ ይችል ይሆናል። አለበለዚያ ግን እንደ ሌላው ኢትዮጵያዊ እኩል ሲጠቀም እኩል የሚጠቀም እኩል ሲጎዳ እኩል የሚጎዳ እኩል ሲጠይቅ እኩል ጥያቄ ያለው ሕዝብ እንደሆነ ብንገነዘብና እንደዚህ አይነት ኢትዮጵያዊ እይታ ብናየው ነው ትክክለኛል፣ ሊሆን የሚችለው እና ሁሉም ኢትዮጵያዊ ድጋፍ መስጠት አለበት የሚለው ልክ ነው። ግን አንዱን በታኝ አንዱን አገር ገንቢ አድርገን ባናስብ፣ ሁሉም ኢትዮጵያውያን የራሳቸው የሆነ ሮል አላቸው በዚህ ሀገር። እንደገና ከማንም በላይ ሌላኛው ተቆርቋሪ፣ ሌላኛው እንደገና የማይቆረቆር አድርጎ ማሰብም በጣም ተገቢ አይደለም። ሁሉም ኢትዮጵያውያን ለኢትዮጵያ ያስፈልጓታል። ሁሉም ኢትዮጵያውያን ደም ከፍሎባታል። ይሄ የሚያወላውል አይደለም። እሺ፣ እሺ። እዚህ ላይ እንግዲህ እናጠቃል። እንግዶችን በትግስት በመከባበር ስለተወያያችሁ በጣም አመሰግናለሁ። በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር አቶ ገብረመድህን መዝገበ እንዲሁም በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ አሁን በኢትዮጵያና በሌላውም የዓለም ፖለቲካ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ በጣም ነው የማመሰግነው ስለተሳትፏችሁ። እናመሰግናለን ነው ወይዘሮ ትዝታ እናመሰግናለን። እሺ ጊዜ ብስጥልኝ።